ትንቢተ ዘካርያስ ምዕራፍ ዘጠኝ የእግዚአብሔር ቃል ሸክም በሴድራክ ምድር ላይ ነው፣ በደማስቆም ላይ ያርፋል። የእግዚአብሔር ዓይን ወደ ሰውና ወደ እስራኤል ነገድ ሁሉ ዘንድ ነው። ደግሞም በዳርቻዋ ባለችው በሐማት ላይ፣ እጅግ ጠቢበኞች በሆኑ በጢሮስና በሲዶና ላይ ነው። ጢሮስም ምሽግን ለራስዋ ሠርታለች፣ ብሩንም እንደ አፈር፣ ጥሩውንም ወርቅ እንደ መንገድ ጭቃ አከማችታለች። እነሆ ጌታ ይገፋታል። በባሕርም ላይ ያለውን ብርታትዋን ይመታል፣ እርሷም በእሳት ትበላለች። አስቀሎና አይታ ትፈራለች፣ ጋዛ ደግሞ አይታ እጅግ ትታመማለች፣ አቃሮንም እንዲሁ ተስፋዋ ይቈረጣልና ንጉሡም ከጋዛ ይጠፋል፣ በአስቀሎናም የሚቀመጥ አይገኝም። የተደባለቀ ወገን በአዛጦን ይቀመጣል፣ የፍልስጥኤማውያንንም ትዕቢት አጠፋለሁ። ደሙንም ከአፉ ውስጥ ርኩሱንም ነገር ከጥርሱ መካከል አስወግዳለሁ። እርሱም ደግሞ ለአምላካችን ቅሬታ ይሆናል፣ በይሁዳም እንደ አለቃ ይሆናል፣ አቃሮንም እንደ ኢያቡሳዊ ይሆናል። እኔም ማንም እንዳይሄድና እንዳይመለስ እንደ ጠባቂ ጦር ሆኖ በቤቴ ዙሪያ ሰፈር አድርጋለሁ። አሁንም በዐይኔ አይቻለሁና ከዚህ በኋላ አስጨናቂ አያልፍባቸውም። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በዪ! እነሆ ንጉሥሽ ጻድቅና አዳኝ ነው፤ ትሑትም ሆኖ በአህያም በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ሰረገላውንም ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለሁ፤ የሰልፉም ቀስት ይሰበራል፤ ለአሕዛብም ሰላምን ይናገራል፤ ግዛቱም ከባሕር እስከ ባሕር ከወንዙም እስከ ምድር ዳርቻ ድረስ ይሆናል። ለአንቺም ደግሞ ስለ ቃል ኪዳንሽ ደም እስሮችሽን ውሃ ከሌለበት ጒድጓድ አወጥቻለሁ። እናንተ በተስፋ የምትኖሩ እስሮች ሆይ ወደ ጽኑ አምባ ተመለሱ። ሁለት እጥፍ አድርጌ እንድመልስልሽ ዛሬ እነግርሻለሁ። ይሁዳን ለእኔ እገትሬአለሁ፣ ቀስቴን በኤፍሬም ሞልቻለሁ። ጽዮን ሆይ ልጆችሽን ከግሪክ ልጆች ላይ አስነሳለሁ። አንቺንም እንደ ኃያል ሰው ሰይፍ አደርግሻለሁ። እግዚአብሔርም በእነርሱ ላይ ይገለጣል፣ ፍላጻውም እንደ መብረቅ ይወጣል። ጌታ እግዚአብሔርም መለከትን ይነፋል፣ በደቡብም አውሎ ነፋስ ይሄዳል። የሠራዊት ጌታ እግዚአብሔር ይጠብቃቸዋል፣ እነርሱም ይበሏቸዋል። የወንጭፉንም ድንጋዮች ይረግጣሉ፣ እንደ ወይን ጠጅም ይጠጧቸዋል። እንደ ጥዋዎችም እንደ መሠዊያም ማዕዘኖች የተሞሉ ይሆናሉ። በዚያም ቀን አምላካቸው እግዚአብሔር እንደ ሕዝቡ መንጋ ያድናቸዋል። እነርሱም ለአክሊል እንደሚሆኑ እንደ ከበሩ ድንጋዮች ይሆናሉ፣ በምድሩም ላይ ይብለጨለጫሉ። በጎነቱ እንዴት ታላቅ ነው! ውበቱስ እንዴት ታላቅ ነው! እህል ጎበዛዝቱን፣ ጉሽ ጠጅም ቆነጃጅቱን ያለመልማል።